ሰላም ለእናንተ ይሁን። የእሁድ ምሽት የጋቢና ቪኦኤ መሰናድኦ አሁን ይጀምራል። ሀብታሙ ስዩን በመስተንግዶው ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ እናመሻለን። ኢትዮጵያ የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱ ምክንያታዊና የሰከነ ማህበረሰብን ለመፍጠር እንዲሁም በእውቀት ላይ የተመሠረተ ኢኮኖሚ ለመገንባት የሚደረገውን ጥረት አዳጋጅ አድርጎታል። ይህን ችግር ያስተዋሉ ነዋሪነታቸው በዩናይትድ ስቴትስና በአውሮፓ የሆኑ ሶስት ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ ቴክኖሎጂ ተቋም የግለሰቦችን የማንበብ ባህል የሚያዳብር ደራሲዎችን ደግሞ በቀላሉ ወጪ ስራዎቻቸውን ለአንባቢያን እንዲያደርሱ የሚያግዝ አፍሮሪድ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለህፃናትና ለአዋቂዎች የሚሆኑ መጻሕፍትን በነጻ ግዢ የሚያቀርብ ሲሆን የማንበቢያ ጊዜ የሌላቸው ደግሞ በድምፅ ተቀርጸው መስማት እንዲችሉ ያደርጋል። ዛሬ ምሽት ስመኝ የቆየ ዜ ቴክኖሎጂ መስራቾች ጋር ዘለግ ያለ ውይይት ታደርጋለች። በየጣልቃው ጥሁም ሙዚቃዎችንም እንገባበዛለን። እንግዶቻችን በመጀመሪያ ስማቸውን ያስተዋውቁናል። ተገን አለሙ እባላለሁ። የሶፍትዌር ኢንጂነሪንግ ባለሙያ ነኝ። ወደ ስዊዘርላንድ የመጣሁ አንድ አስር አመት ወንዳት አስራ አንድ አመት በባዮ ሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂነሪንግ ፕሮጀክት ማኔጀር ሆኜ ነው የምሰራው። ለብዩ የሴፍ አይነ ስላሴ ይባላለሁ። እኔ ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን፣ የኢኮኖሚክስም ተማሪ ነኝ። ከረንትሊ በኤጁኬሽን ጎቨርንመንት ኮንትራክቲንግ እና በኖን ፕሮፊት ሴክተር ላይ ነው ብዙን ጊዜ የሰራሁት። እሺ። ሰላም፣ ስሜ ብዝነ ማሙዬ ብርሃን ይባላል እኔም በተለያዩ የአሜሪካን ፎርቹን ፋይቭ ሀንድረድ ካምፓኒዎች ውስጥ በኢንፎርሜሽን አሴ ሶፍትዌር ኢንጂነር አሰ ዴቨሎፐር አርክቴክት ማናጀር ዳይሬክተር ሆኜ አገልግያለሁኝ ከ2015 ጀምሮ ደግሞ የራሴን ዴች ዋይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ በየግላችሁ ለረጅም አመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን አላማ ነው የተሰበሰባችሁት ዳዊት ካንተ ልጀምር? ብዙነህም እኔም ከሀገር ከወጣን ምናልባት አስራ አምስት አመት፣ ነቢዩ ከአገር ከወጣ ከዚያም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የሰባት አመት ልጅ አለኝ። እናትን አይል የሚባል ለልጅ ተረትን ማንበብ እንፈልግ ነበረ። የአማርኛ ተረቶች መጽሐፎችን አገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የሚችል ሰው አላገኘሁም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ካነበብኩኝ አንድ አስራ አምስት አመት ሊሆነኝ ነው እና ያንን ሳይ እንደ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙን ሳዋየው የብዙም ችግር አንድ አይነት ሆኖ ተገኘ። እና ይህንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስለንም ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለን ስናየው የሁሉም ሰው ችግር ሆኖ ነው የምናየው። ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው። ከኢትዮጵያ ውጭ ያሉ ሰዎችን የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያሉን ያለን ሕዝብ መጽሐፎቻችንን ማንበብ እንችለው፣ በትልቅ ችግር እንደ በርበሬና እንዳሽሮ በሻንጣ ተጭ መጥቶ ነው። ያንን ስናየው ይሄንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይሄንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችም በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን ገባንበት። እንግዲህ እንግዲህ ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቅድም እንደጠቀስከውም የተለያዩ ታሪኮች፣ የተለያዩ ስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው። እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነብዬ ወደ አንተ ልምጣ። ዳዊትም እንዳለው መጀመሪያ ያው የዲስትሪቢሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው የአሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። አንድ ትልቁ እሱ ነው። ከሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያንን በብዙ ቡጣ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው እና ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው በቃ ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል። ብዙ ነደ ሞ ወደ አንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነ ጽሑፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሰዋል ብላችሁ ታስባላችሁ? እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን ነው አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። ያ የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለኛል። ከዚህ በፊት የዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የህዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ከልቸር ባህልን ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብረሪ ውስጥም የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝነው። ዳዊት ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነፃም በግዥም መልክ ቀርበዋል። ስለ ደራሲያኑ ስለ ስራቸው መረጃዎችም ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደት ውስጥ ምን ይመስል ነበር? የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን በቅርበት ማለት እጅ እና ጓንት ሆነን መስራት እንፈልጋለን። ምክንያቱም ደራሲያን ከኛ ጋር መስራት ካልፈለጉ፣ አንባቢያንን እንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ሦስታችንም አንድ ላይ የተሰባሰብን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት ስድስት ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ክሎ አድርገን እስካሁን ያለንበት ደረጃ ላይ ደረሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል። እነዚህ ደረጃ እስክንደርስ አንድ ዓመት ከአንድ ዓመት በላይ ወስዶ ብናል። ከአንድ ዓመት ከሶስት ወር ከአንድ ዓመት ከአራት ወር በላይ ወስዶ ብናል። እንግዲህ ኢትዮጵያ ውስጥ የብዙ በተለይ ፈጠራ ስራዎች ራስ ምታት ኮፒራይት ይመስለኛል እና ምናልባት ትንሽ ፍርሃቱም ሊኖር ይችላል ብዬ አስባለሁ። እስኪ ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው? ትክክል ነሽ። ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን ኦንላይን ደራሲዎችን መጽሐፍ በፒዲፍ ኮፒ ተደርጎ ምናምን ኢቨን በአንዳንድ ፐብሊሺንግ ካምፓኒዎች ያለ ደራሲው ቅናሜ ታትሞ የሚወጡበት ሲችዌሽኖች አሉ። እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን ሀንድረድ ፐርሰንት የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው መጽሐፉ። የተጠቀምነው ቴክኖሎጂ ዲአርኤም የሚባል ኢንክሪፕሽን ፕሮሰስ አለው። ሰው መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከእኛ አፕሊኬሽን ውጪ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረውም። ብዙ አየሁ። ወደ አንተ ልምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህ እንደራሴዎች ራሴዎች የመረጣቸኋቸው የተመረጡበት መስፈርት አለው? መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸውን ማግኘት ራሱ በጣም አስቸጋሪ ነበር እና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን። በእሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደነ እንዳለ ጌታን ኤፍሬም እነ ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኝን ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብን እና መጀመሪያ ከነሱ ጋር ነው መስራት የጀመርነው። አሁን አፍሮሪድ ላይ ወደ አስር አካባቢ የሚሆኑ ደራሲያን ስራቸውን ኦልሬዲ ፐብሊሽ አድርገናል። ሌሎችም ደግሞ ቁጥራቸው ከፍ ያለ ፓይፕላይን ላይ ናቸው። የኮንትራክት ኔጎሽሽን እና ዲስከሽኖች እየተካሄዱ ነው ያሉት። ጠቃሚ ብላችሁ የምታስቡት ወይም አንባቢ ገዢ ብላችሁ ታርጌት ያደረጋችሁት በውጭ የሚኖረውን የኢትዮጵያ ማህበረሰብ ነው ወይስ ኢትዮጵያ ውስጥ ያለውን ነው? ይህን ጥያቄ ያነሳሁት እንግዲህ በተለይ የሞባይል መተግበሪያው የኢንተርኔት አቅርቦትንም መሰረት ሊያደርጋል፣ የአከፋፈል ደግሞ ገንዘብን ለመቀበል የሚጠይቀው መስፈርትም አለ። ከነዚህ ከመሳሰሉት ጉዳዮች ጋራ ስለሚያያዝ ነው። እስኪ ምናልባት ዳዊት ወደ አንተ ልምጣ። አንዱ በኢንፎርሜሽን ቴክኖሎጂ መጠቀም ትልቁ ነጥቡ ምንድን ነው? ኢንፎርሜሽንን ዴሞክራታይዝ የማድረግ ተጽዕኖ አለው። ገጠርም ያለ፣ ከተማም ያለ፣ አሜሪካም ያለ ወይም በአውሮፓም ያለ፣ ኢትዮጵያም ያለ ሰው እኩል ሊገለገልበት የሚችል መሳሪያ ነው እና በእኛ ፍላጎት አንጻር ቢሆን ኖሮ ሁሉም ሰው እኩል እንዲያገኘው ነበር የምንፈልገው። አሁን ትልቁ ያጋጥመን ችግር ምንድነው? እነኚህ ደራሲያን ስራዎቻቸውን በእኛ ፕላትፎርም ሲያቀርቡ የተወሰኑት በነጻ እንዲነበብላቸው የፈለጉና ያቀረቡ አሉ። አብዛኛዎቹ ግን በገንዘብ የሚከፈል ወይም በገንዘብ የሚገዙ ናቸው መጽሐፍቶቹ። እና ያንን ገንዘብ መሰብሰብ የምንችለው እስካሁን ድረስ ባለው ሁኔታ በውጪ የክሬዲት ካርድ ፔመንት ሲስተም ነው። እና በዛ ምክንያት አፕሊኬሽኑ ሁሉም ጋር መገኘት ቢችልም ነጻ የሆኑት መጽሐፎችን የትኛውም ሀገር ያለ ሰው ኢትዮጵያም ውጭም ያለ ሰው ማንበብ ቢችልም ለጊዜው በገንዘብ የሚገዙ መጽሐፎችን ማንበብ የሚችለው ከኢትዮጵያ ውጭ ያለ ወይም ኢትዮጵያ ውስጥ ቢሆን ኢትዮጵያ ውስጥ ያለ ግን በክሬዲት ካርድ መክፈል እና መጠቀም የሚችል ሰው ብቻ ነው። ያ ነው እንግዲህ ሊሚቴሽናችን። ምናልባት ወደፊት ይሰፋል ብላችሁ ታስባላችሁ? ሚቅርታ ብዙ ነቀጥል እዚህ ላይ መጨመር እችላለሁኝ። ያው እንደ መጀመሪያ ግብ የወሰድ ነው ዲያስፖራ ያለው ኮሚኒቲ እና መክፈያ የስታንዳርድ የክሬዲት ካርድ መክፈያ አቅም ያላቸውን ታርጌት ያደረግነው ያንን ነው። ጎን ለጎን ደግሞ አሁን በኢትዮጵያ የፔመንት ሲስተሙም የፋይናንሻል ሕጉም ይሄ በዚህ በኢኮሜርስ አካባቢ ገና አሁን ነው እየወጣ ያለው በፖሊሲ ደረጃው እና በኢትዮጵያ ውስጥ ያሉ የፔመንት ሲስተሞችን ኢቫሉዌት እያደረግን ነው። ለምሳሌ በቅርብ ቴሌብር በኢትዮጵያን ቴሌኮሙኒኬሽን አንድ የመክፈያ አማራ ተጨባጭ ሆኖ ወደ ገበያ ወጥቷል። ግን እንደዚህ ኢንተግሬት ለመደረግ ገና ሬዲ አይደለም እና እነሱን እየጠበቅን ነው። ፕላስ እዛ ደግሞ ኢትዮጵያ ውስጥ ካምፓናችንንም ህጋዊ በሆነ መንገድ ፎርም አድርገን ኢንተግሬት ለማድረግ በዝግጅት ላይ ነን እና በቅርብ ጊዜ በኢትዮጵያም በኢትዮጵያ ያሉ አንባቢዎች በብር የሚገዙበትን ሁኔታ እናመቻቻለን። ስለዚህ ወድና ብዮ ወደ አንተ ለምጣ ደግሞ እስኪ እንግዲህ ከዚህ ቀደም ተመሳሳይ ስራዎች ሲሞከሩ አይቻለሁኝ እና ግን ብዙዎቹ እንዳሰቡት አልተለመደላቸውም፣ ወይም አልቀጠለም። ምናልባት ከባህል ጋርም ሊያያዝ ይችላል፣ ከእውቀት ጋርም ሊገናኝ ይችላል እና ብዙም ሰብስክራይብ አድራጊ ወይም ተጠቃሚ ሳያገኙ ይቀራሉ። እና የእናንተ ያሰራችሁት መተግበሪያ በትክክል ጥቅም ላይ እንዲውል እና ያሰባችሁትን ግብ እንዲመታ የተለየ ያደረጋችሁት ወይም የምታደርጉት ነገር ይኖር ይሆን? ትክክል ነሽ። እኛ የመጀመሪያዎቹ አይደለንም እንደዚህ በዲጂታል መጽሐፍን ማቅረብ ሲጀመር። አይ ቲንክ ትልቁ ነገር እኛን ሜቢ ሰክሰስፉል ያደርገናል ብለን ያሰብነው ፈደ ሎንግ ተርም ነው። ማለት ይሄ የባጭር ጊዜ ውስጥ ፕሮፌት ተገኝቶበት ባጭር ጊዜ ውስጥ ማለት ጊዜ የሚፈጅ ፕሮሰስ ነው እና ይሄንን በደምብ ተገንዝበንበት ነው የገባ ነው። ሰው በሚቀጥሉት ሁለት ሶስት አራት አመታት እንደዚህ ከዛም በላይ ቢፈጅ በዚህ ፕሮሰስ ውስጥ ጸንተን በኋላ ላይ ሰክሰስፉል እንሆናለን አምነን ነው የገባ ነው። እንዳውም አንድ ደራሲ ጋር እንደ ስናወራ ይሄ ፕሮጀክት ለእናንተ አይደለም ለልጆች እና ለልጅ ልጆቻቸው ነው ብሎናል። ግን የተለየ ነገር ታደርጋላችሁ ያልችው እውነት ነው። ይሄ ካልቸራል ሽፍት ይፈልጋል ይሄ ኢትዮጵያ ውስጥ ብቻ ሳይሆን ማለት እንደዚህ የንባብ እና የቴክኖሎጂ ገና እያደገበት ባለ ኢንቫይሮንመንትም ሳይሆን እዚህ በዌስተርንም ውስጥ አሁን ገና ነው በዲጂታል የማንበብ ካልቸሩ ኦቨርቴክ እያደረገ የመጣው ሰው ዝም ብሎ ከኛ ጋር መጽሐፍ ገዝቶ ማንበብ ብቻ ሳይሆን የአንባቢያን እና የደራሲያን ኮሚኒቲ ብልድ ማድረግ ላይም እንሰራለን ወደ ብዙነህ ልመለስ እና እስኪ እንደምትነግሩኝ ከሆነ በመጽሐፍ መልክ ታትመው የወጡትን ብቻ ወደ ዲጂታል ቅርጽ መቀየር ብቻ ሳይሆን የማሳተምም አላማ አላችሁ እና ራሳችሁን አሳታሚ አድርጋችሁ ትቆጥራላችሁ። እንግዲህ አፕሊኬሽናችን ሁለት ነገር ነው ያለው። አንደኛው የደራሲያንን ሊትሬቸር በእኛ ፕላትፎርም ላይ ለአንባቢዎች ማቅረብ ሲፈልጉ የእነሱን ኮንቴንት የኮፒራይትን ባስጠበቀ መልክ ሴኪሪቲን፣ እና የተለያዩ ነገሮችን እንደገና ደግሞ ለማንበብ በድምጽ ከሆነ ደግሞ በትክክል ለአፕሊኬሽኑ በሚመች ለአንባቢያን ጆሮ በሚስማማ መልክ መቀናበር መቻል አለበት እና ያንን ሁሉ የምንሰራበት ዲጂታል ፐብሊሽንግ ፕላትፎርም አለን። ግን በሂደት ያው ከደራሲያን ጋር ለዚህ በቅርብ ስንሰራ በእኛ አቅም ውስጥ እስከሆነ ድረስ ያሉትን ችግሮች እናግዛለን። በተወሰነ ደረጃ አሁን ለምሳሌ የተረት መጽሐፍቶችን ከተለያየ ቦታ ኮምፓይል አድርገን የአፍሮሪድ ሲሪስ ብለን የጀመርነዋል። በሂደት ኮንቴንቱን በማዘጋጀትም ማለት ነው። እዛ ውስጥም ኢንቮልቭ የምናደርግ ይሆናል። በአጭር ጊዜ ግን ፕላትፎርሙን ለደራሲያን አቬለብል ማድረግ፣ የነሱን ኮንቴንት እዚህ ላይ ፐብሊሽ እና ዲስትሪቢት ማድረግ ለአንባቢያን ደግሞ አፕሊኬሽኑን አቬለብል አድርገን የሚያነቡበትና የሚያዳምጡበትን ጥሩ ኤክስፒሪየንስ እንዲኖራቸው ማድረግ ነው። ነቢዩ፣ ወደ አንተ ልምጣ። ድርጅታችሁ ግዙፍ ነው ስሙ። ምናልባት የማስፋትና ሌሎች ቴክኖሎጂ ውጤቶችን የመጠቀም እና ሌሎች መስራት የምታስቧቸው ስራዎች ውስጥ አሉ። እንዳልሽው ግዙፍ ዲጂታል ሰርቪስ ነው የሚባለው ሰው የተለያዩ በእኛ ማህበረሰብ ውስጥ በዲጂታል ፎርም በዲጂታል መልክ ሶልቭ ልናደርጋቸው የምንችለው ችግሮችን ያለንን የአመታት ኤክስፒሪየንስ ተጠቅመን እነሱን ችግሮች ለመቅረፍ ነው ዋና ሀሳባችን ስፔሻሊ አሁን ኤግዛምፕል የፋይናንሽል ቴክ ፍንቴክ አካባቢ እዛም አካባቢ አንዳንድ ሀሳቦች አሉን በኢኮመርስ ውስጥም ወደዛም ቨንቸር ልናደርግ እንችላለን። ለሶሳይቲም በጣም ይጠቅማል ብለን የምናስባቸውን ፕሮዳክቶች እዛ ውስጥ እንደምንገባ እርግጠኛ ነኝ። እንግዲህ እንደ ሀሳብ ማጠቃለያ እናድርገውና ሁላችሁም በቴክኖሎጂ ያው ውስጥ ለአመታት ያገለገላችሁ እንደሆና እንደመሆናችሁ መጠን በተለይ ለወጣቶች በዚህ ዘርፍ ስር እንዲሰማሩ ሊሆን ይችላል ወይም ደግሞ ከአለም እኩል መራመድ እንዲችል ወጣቱ ከሙያችሁም አሁን ከምትሰሩት ስራ ጋርም በተያያዘ ለወጣቱ የምታስተላልፉት መልእክት ካለ በእሱ እናጠናቅ። በአለም ላይ የምናያቸው ነገሮች በሙሉ አጠገባችንም ሩቅም ያሉት ነገሮች ሁሉም የተሰሩት እኛኑ ከመሰሉ ሰዎች ነው። እና ሁሉንም ነገር ማድረግ አንችልም፣ ግን አንድ ነገር ማድረግ እንችላለን። እና ያንን ነገር አድርጎ ነው ትግስቱ ውስጥ ካለ ድረስ አንድን ፕሮጀክት ወይም አንድን ስራ ታጋሽ ሆነን ጊዜ ሰጥተ ነው እና ካለቀቅ ነው ከዛ ችግር በላይ ትልቅ ነገሮችን ሶል ማድረግ እንችላለን። ትልቅ ነገሮችን ማሻሻል እንችላለን። ስለዚህ ለያዝነው ነገር ወይም ለምንሰራው ነገር ትዕግስት ይኖረንን እና ያ ነው እንግዲህ ላስተላልፍ የሚፈልገው መልዕክት ነው። እንግዲህ የኢትዮጵያን የስነ ጽሁፍ ውጤቶች ለማዘመን ቴክኖሎጂ መሰረት አድርጋችሁ እያደረጋችሁት ስላላችሁት እንቅስቃሴ ይበል የሚያሰኝ ነው። ስራችሁ ደግሞ አድጎ ትልቅ ደረጃ ደርሶ በድጋሚ እንግዶቻችን ሆናችሁ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን ለነበረን ቆይታ በአድማጮች ስም በጣም አመሰግናለሁ። እኛም በጣም እናመሰግናለን። Thank <laughs> አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩን በመስተንግደው ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት። Uh-huh. Oh. I'm going to go